ትላንት በትግራይ ክልል ቴሌቪዥን ጣቢያ ቀርቦ ማብራሪያ የሰጡት የክልሉ ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል በቅርቡ በዩናይትድ ስቴትስ መመስረቱ ይፋ የተደረገውን የዘጠኝ ተቃዋሚዎች ጥምረት እንቅስቃሴ ሀሳብ አመንጪ ነው ያሉት ህብር ለኢትዮጵያ ወይም ህብር ኢትዮጵያ የተባለ ድርጅት መሆኑን ተናግረው ህወሓት ግን ቆይቶ ነው የተቀላቀለው ብለዋል። ቀደም ሲል በአሜሪካ ድምፅ በጉዳዩ ላይ ማብራሪያ እንዲሰጡ የተጠየቁት የህወሓት የካናዳ አስተባባሪ ህብር ኢትዮጵያ በማን እንደሚመራ በዝርዝር ከመግለጽ ተቆጥበዋል። ለዝርዝሩ ኤደን ገረመው። በትላንትና ዕለት በትግራይ ክልል ቴሌቪዥን ጣቢያ ቀርበው ማብራሪያ የሰጡት አሁን ክልሉን በማስተዳደር ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል አብዛኛው ትኩረታቸው የነበረው ከሳምንት በፊት በዋሽንግተን ዲሲ ውስጥ መመስረቱ ይፋ የተደረገው የዘጠኝ የኢትዮጵያ መንግስት ድርጅት ተቃዋሚ ቡድኖችን የተመለከተ ነበር። ከዛ በኋላ የሚሰሩትን ስራዎችም በጋራ ለመስራት ተስማምተናል የሽግግር ስርዓት የሆነ መንግስት ያስፈልጋል የሚል አሁን ተስማምተናት። ግን ይሄ የሆነ መንግስት ሳይሆን ምን አይነት መንግስት ነው? በእኛ አስተሳሰብ ጊዜያው መንግስት ያስፈልጋል። በእኛ አስተሳሰብ ከዛም በኋላ የሽግግር መንግስት ያስፈልጋል የሚል አለ። በዚህ ዙሪያ እነዚህ ጊዜያው የምንለው የሽግግር መንግስት የለው ሌላም ሊኖር ይችላል። ግን በእኛ በኩል እንደዚህ አይነት መንግስት በመጀመሪያ ጠላት ሲፈርስ መቋቋም የሚችል ዝግናችን ነው ነው ነው። ይሄ ስርዓት ያለው ህግ ያለው ቀጣይ ምን ይሁን የሚለው ነገርም ብዙ ውይይቶችን ስለሚያስፈልጉ ስለሚያሰልጉ እንደዚህ አይነት የሽግግር መንግስት ያስፈልገናል። እንዳልኩ ስሙ ኋላ እንትን ሊደረግ ስለበኛ፣ ግን ጊዜያውን ያስፈልጋል፣ አጭር ጊዜ ቀጥሎ፣ የሽግግር መንግስት ያስፈልጋለን። እርሳቸው ግንባር ሲሉ የጠሩት ቡድን ከመመስረቱ በፊት ሀሳብ ምንጭ የሆነው ህብር ኢትዮጵያ የተሰኘ ድርጅት መሆኑንም ገልጸው ህወሓት መጨረሻ ላይ የመጣና የተቀላቀለ መሆኑን ተናግረዋል። አሁን ያሉት ዘጠኝ ድርጅቶች ናቸው፣ በዚህ የጋራ ግንባር ያሉት። ግን የጋራ ግንባር የዘጠኝ ብቻ ነው ማለት አይደለም። በርከት ያሉት አብዛኞቹ አሜሪካ የራሳቸው እንቅስቃሴ ያላቸው ናቸው። በዚህ አጋጣሚ ህብር የሚባለው ድርጅት በጋራ በተለያዩ የኢትዮጵያውያን የተቋቋመ አለ እዚሁ ውስጥ የተጀመረ እንቅስቃሴ ነው። ፍዋት ራሱ ያቋቋመው አይደለም። ከኦኤልኤ ከኦሮሞ ነጻ ዜጎች ስምምነት ካደረግን በኋላ ሌሎች ድርጅቶች መምጣት ነው የጀመሩ የህብር አመራር ናቸው እ ለዚህ አይነት ድርጅቶች አሉ። ፍላጎት ያላቸው ከእናንተ ጋር መስራት ነው የሚፈልጉ ከእናንተ ጋር ተቀናኝተው ይህን ጠላት መጨረስ የሚፈልጉ እንዳልነው በሰላም ካለ በሰላም ካልሆነ በጦርነት በውጊያ በጋራ መስራት የሚፈልጉ አሉ። ስለዚህ ለምን ይሄ ነገር ተስተረ? ለምን አይፈጠር ብሎ ነው እየጠየቁ። እኛ የፈጠርነው እኛ የበቀልነው ድርጅት የለም በራሳቸው? ግንባሩም በኢትዮጵያ የሽግግር ሂደትን የሚያመቻች እንደሆነ አስታውቀዋል። ከዚህ ቀደም በጉዳዩ ላይ ማብራሪያ እንዲሰጡ የተጠየቁት የህወሀት የካናዳ አስተባባሪ አቶ ዮሀንስ አብርሃ ህብር ኢትዮጵያ የተሰኘው ድርጅት የትኛውና በማን የሚመራ እንደሆነ ጠይቀናቸው የነበረ ቢሆንም የትኛው ድርጅት እንደሆነ ከመግለጽ ተቆጥቧል። ከዚህ ቀደም ህብር የተሰኘው ድርጅትን የሚመሩ ግለሰቦችን ስም በመጥራት እነሱ ያሉበት ድርጅት እንደሆነ ግልጽ መረጃ ለማግኘት ጥያቄ አቅርበን የነበረ ሲሆን ለጊዜው የ ህብርን ማንነት ማግኘት ሳንችል ቀርተናል። ይህንን ፕሮግራም በዘገብንበት እለትም በጉዳዩ ላይ አስተያየት የሰጡት የህግ ባለሙያውና አማካሪው አቶ ውብሸት ሙላት ህወሓት ሀገር የማፍረስ አላማውን ያስፈጽሙልኛል ያላቸው ሰዎች ናቸው በማለት ስብስቡን አጣጥለውታል። እነዚህ አሁን የተፈጠሩት ግንባሮች ድሮም ህወሓት ወይም በአማርኛው ህነት ግንባር በመፍጠር ይታወቃል እግልም እያለ የተለያዩ ኃይሎች እንደዚሁ ይጠሉ የፌዴራል ኃይሎች የሚል መቀሌ አሰባስቦ ነው። እና አሁንም ይሄ ውጭ ያለው የሚመስለው የዚሁ ቅጥያ የኢትዮጵያ መከላከያ ሰራዊት ላይ ከፈጸመበት ማሳያ ናቸው ማለት ነው የሚቻለው። በሌላ በኩል ዶክተር ደብረጽዮን በመግለጫቸው ላይ ፋሽስት ሲሉ ደጋግመው የጠሩት የፌዴራል መንግስቱ የኤርትራን፣ የተባበሩት አረብ ኤምሬትና የሶማሊያን አቅም በመጠቀም የትግራይን ህዝብ ሊያጠፋ ሞክሯል ሲሉ ከሰዋል። ዶክተር ደብረጽዮን ጦርነቱ በድል ሲጠናቀቅም በትግራይ ህዝብ ላይ ደርሷል ላሉት በደል የኢትዮጵያም ሆነ የኤርትራን መንግስት በፍትህ የመጠየቅና ካሳ የማግኘት እቅድ እንዳለም አስታውቀዋል። ጥምረቱ ቢዘገይም መመስረቱ ግን አስፈላጊ መሆኑን የገለጹት ፕሬዝዳንቱ ዋና ዓላማቸው ጠላት ያሉትን መደምሰስ ቢሆንም አሁንም ድረስ ግን ለድርድር ቦታ መኖሩን አስታውቀዋል። በጉልበት ጨርሷ ለሰላም የሚሰነ መጨረሻ ደግሞ ብለን ዝም ብለን ይናን ጨፈጨፈ ይሄን ጠላት እስከ መጨረሻ ገብተን ወደ ህግ ወደ ፍርድ እናቀርበዋለን። ከዛ ተከትሎ በሚመጡ ጉዳዮችንም እንዳልኩት የካፋ የሪፈረንደም የሌሎች ጉዳዮችንም እናነሳለን። ስለዚህ ጉዳይ እልባት ማግኘት ስላለበት ነው። እየተዋጋን አይኖርም። ለማንም አይጠቀሙም። እኛም ይህን አንፈልገው ጉልበት ስላለን አሁን ግዴለም፣ በጉልበት እንጨርስ ግዴለም፣ አንቀን እንገድላቸዋለን። አንቀን ወደ ፍርድ እናቀርባቸዋለን። በሰላም ቢሉ አሁን ለብሎቱ አማራጭ አለ። ጠባብ አማራጭ ግን ሆነዋል። እየሰላም እን የናይጀርያዎች ከበን መጡ በሌላ በኩል፣ የህግ ባለሙያው አቶ ብሸት የህወሀት አመራሮች የጦርነቱ ሁኔታ እያዩ ድርድር ይጠይቃሉ ይላሉ። እንግዲህ ከሁላችንም የምናውቀው እና ሆን ብለው መዘንጋትና መርሳት ከሚፈልጉት አካላት ውጭ የአንድ ሀገር የመከላከያ ሰራዊት ላይ ሚት ተኩሶ ሪት እንደዛ አይነት ችግር በጥሮ ድርድር ማለት ይሄ አንድ ሀገር መንግስትም ምንም ሀላፊ ተግባ አይታሰብም። መከላከያ ሰራዊት ላይ ወይም የሉዓላዊነቱ መገለጫ የሆነው ተቋም ላይ ያንን አይነት አስጸያፊና ነውረኛ ድርጊት ተፈጽሞ የመከላከያ ሰራዊቱን ለማፍረስ በርካታ እርቀት ተሂዶ እንደዚ አይነት ወንጀል ከተፈጸመ በኋላ ወንጀለኛ ሁኖ ልደራደር ማለት ይሄ ለህግና ስርአት ለህግና ስርአት በፍጹም ተገዢ አለመሆን እስከ ዛሬ ይዘውት የነበሩት ነገር አንሶኛል ብሎ ከእንደገና ከመነሳት ወይም ደግሞ ሲግብግብ ከመሆን የሚመነጭ ነው ነው ይህንንም ብለ አቶ ብሸት። ከዚህ በተጨማሪም በሀይል መንግስትን ለማስወገድ እንሰራለን ማለታቸው ላይ አቶ ብሸት አስተያየታቸውን ሰጥተዋል። ከአሁን በኋላ በሀይል ወይም በመከላከያና በተመሳሳይ የወታደራዊ አቅም የበላይነት አግኝተናል ብለው በቅዠት ያሰቡት ይመስለኛል። ይህንን በቅዠት የምልበት ምክንያት አንደኛ አሁን ያለው ጦርነት ባህሪ ካለመረዳት የመጫ የሀገሪቱ በተለያዩ ብሮች ተከፋፍላ ወይም ደግሞ የርከንትም እየሰፋ ንዶ እየገኛ ነዶ አሁን ያለንበት ሁኔታ ላይ ደርሰናል። በእንደዚህ አይነት ሁኔታ የትግራይ ወይም ደግሞ የዘነፍ ሰራዊት የገፋ ነው ወይም ደግሞ ልቆጣጠር እችላለሁ ከሚል የቅንዥት አሰስመንት የመነጭ ይመስለኛል። ወይም ደግሞ አሁን አድቫንስ እያደረግን ስለሆነ፣ ወይም አሁን ያለንበት ኮምፒውተር አደረግ አካባቢ ስለሆነ፣ ምክንሽ አካባቢ ስለሆነ እናሸንፋለን የሚል የፕሮፓጋንዳ አካል ነው። ይሄ በራሱ ወይም የኢንፎርሜሽን ዋርፌርም አካል ነው ይሄ ንግግር በራሱ ማለት ነው እና ከዚህ ከኢንፎርሜሽን ዋርፌር ወይም ከሳይኮሎጂካል ዋርፌር ከመረጃና ከስነ ልቦና ጦርነት አንጻር ብቻ ነው እንጂ የሚታይ የሚችለው ነባራዊ ከነባራዊ ሁኔታው በፍጹም የራቀ ነው። ጥሩ አንድ ነገር ብቻ ማለት የምፈልገው ብቻ ሀገር ባለቤት አላት። ባለቤት አልባ አይደለችም። መንግስት አሁን ያለው መንግስት በምርጫ ተመረጠ ወይ ምን አለ ህጋዊ ነው አይደለም ዲሞክራሲያዊ ነው አይደለም የሚለው እንዳለው ነው። ብቻ ሀገር ታሪክ ያላት ህዝብ ያላት የቆየ ባህልም ታሪክም የአረብነት መመሳሰል ያለው ህዝብ እና የሀገር ባለቤት አለው። ማንም ም ብሎ ከውጭ ሆኖ በሚዘውረው ወይም ደግሞ በሆነ ሚዲያ የፕሮፓጋንዳ ጦርነት እና በመረጃ ጦርነት በሰሜን ቦና ጦርነት የሚፈርስ ሀገር አለም ዶክተር ደብረጽዮን ገብረ ሚካኤል አሁንም ቢሆን ለዲፕሎማሲና ለድርድር በራቸው ክፍት መሆኑን ና ይህንንም ነገር በቅርቡ ለድርድር ወደ መቀሌ ላቀኑት የቀድሞው የናይጄሪያ ፕሬዚዳንት ና የአሁኑ የአፍሪካ ህብረት አደራዳሪ ኦሊሴንጎ ኦባሳንጆ ማሳወቃቸውን ገልጸዋል። በዚህ ጉዳይ ላይ ከዚህ ቀደም ለአሜሪካ የውጭ ጉዳይ ሚኒስትር እና ለሌሎች ዓለም አቀፍ የሚዲያ ተቋማት ገለጻ ያደረጉት የፌዴራል መንግስቱ ጠቅላይ አቃቢ ህግ ዶክተር ጌዲዮን ጢሞቴዎስ ድርድርን በተመለከተ ተከታዩን ብለዋል። ከህወሓት ጋር ድርድር ለማድረግ ቢያንስ ቢያንስ በትንሹ ህወሓት ንጹሐን ሲቪሎችን እያሰቃየበት ካለው የአማራና የአፋር ክልሎች መውጣት አለበት። በሌላ በኩል ዩናይትድ ስቴትስን ጨምሮ አለም አቀፍ ተቋማት በጦርነቱ እየተሳተፉ ያሉ ሁሉም አካላት ተኩስ በማቆም ለድርድር እንዲቀመጡ በመወትወት ላይ ይገኛሉ።